ጤናና አካባቢ በጎርጎሮሳዊ 2012 ዓ ም የዓለም የጤና ድርጅት ባካሄደው ቅኝት 14 ሚሊዮን አዲስ ሰዎች በካንሰር መያዛቸውን ይፋ አድርጓል። በተጠቀሰው ዓመት ብቻም በካንሰር ህይወታቸውን ያጡት ሰዎች ቁጥር 8.2 ሚሊየን ነው። ጤና ይስጥልኝ፣ የዝግጅታችን ተከታታዮች እንደምንሰነበታችሁ። የያዝነው የጥቅምት ወር ሰዎች የጡት ካንሰር ለሚያስከትለው የከፋ ጉዳት እንዳይጋለጡ ቅድሚያ ሊያደርጉት ስለሚገባቸው ጥንቃቄዎች ቅስቀሳና ግንዛቤ ማስጨበጫ በመሆኑ ለጥቂት ደቂቃዎች ይህንኑ እንነጋገራለን። አብረን እንቆይ። ወንዶች በብዛት በሳምባ፣ በዘርፍሬ፣ ትልቋ አንጀት፣ በሆድና በጉበት ካንሰር እንደሚጠቁ የዓለም የጤና ድርጅት መረጃዎች ያመለክታሉ። በተመሳሳይ ሴቶችን የሚያጠቁት ደግሞ የጡት፣ የትልቋ አንጀት፣ የሳምባ፣ የማህፀን በርና የሆድ ካንሰር ናቸው በቅደም ተከተል። ሰዎችን ለካንሰር ከሚያጋልጡ መሰረታዊ ምክንያቶች መጠን ያለፈ ውፍረት፣ ፍራፍሬና አትክልቶችን በበቂ መጠን አለመመገብ፣ በቂ የሰውነት እንቅስቃሴ አለማድረግ ትንባሆ ማጨስና አልኮል መጠጥን ማዘውተር በግንባር ቀደምትነት ይጠቀሳሉ። የጡት ካንሰር በበለጸገውም ሆነ በማደግ ላይ በሚገኘው ዓለም ሴቶችን ከሚያጠቁ የካንሰር አይነቶች ዋነኛው መሆኑን የዓለም የጤና ድርጅትም ሆነ የዓለም የካንሰር ምርምር ተቋም መረጃዎች በግልጽ ያመለክታሉ። ዝቅተኛና መካከለኛ ገቢ ባላቸው ሀገራት ውስጥ የጡት ካንሰር ከቅርብ ዓመታት ወዲህ እየተስፋፋ የመጣ መሆኑን በመጠቆምም የዓለም የጤና ድርጅት ለዚህም ዋነኛው ምክንያት የከተሞች መስፋፋት፣ የሰዎች የአኗኗር ዘይቤ መለወጥ፣ እንዲሁም የምዕራባውያንን የአኗኗር ስልት መከተል እንደሆነም ይተነትናል። ይህን ዘርዘር አድርገን ስንመለከት የኑሮ ሁኔታ መለዋወጥ አመጋገብና እንቅስቃሴን በስፋት ይመለከታል። በበለጸገው ዓለም የጡት ካንሰር በሕይወት ላይ ሊያስከትል የሚችለው አደጋ እንዲቀንስ የረዳው ከመታመን በፊት የሚደረጉት ምርመራዎች ናቸው። እንዲህ ያለው ቅድመ ካንሰር ምርመራ ውሱን አቅም ባላቸው በማደግ ላይ ባሉት ወይም ድሃ በሚባሉት ሀገራት ስለማይደረግም ሰዎች ወደ ሕክምና የሚሄዱት በሽታው ስር ከሰደደ በኋላ ይሆንና ህይወት የማትረፍ እድሉን ያመነምነዋል። የጡት ካንሰር ምርመራ ለማድረግ ጥቅም ላይ ከዋሉ መሳሪያዎች እስካሁን ትልቅ ውጤት በማስመዝገብ የሚደነቀውና የሚመከረው ማሞግራፊ በተሰኘው መሳሪያ የሚደረገው ምርመራ ነው። በዚህ መሳሪያ አማካኝነት በብዙ መቶ ሺዎች ለሚቆጠሩ ሴቶች በተደረገ ቅድመ ካንሰር ምርመራና ክትትል ሀያ በመቶ የሚሆኑት ሴቶች በጡት ካንሰር ሰበብ ህይወታቸውን ከማጣት እንደዳኑ በርሊን የሚገኘው ስጋቶችን የሚከታተለው የሃርዲንግ ተቋም ጥናት አመልክቷል። ፕሮፌሰር ጌርድ ጊገንሰር የተቋሙ ባልደረባ ናቸው። እንደ ማሞግራፊ ምርመራ ይህን ሊመረምር የሚችል ጥሩ የመመርመሪያ ስልት የለም። ወደ ስድስት ሺህ የሚሆኑ ሴቶች ናቸው በዚህ በነሲብ በተመረጠው የምርመራ ሙከራ እንዲሳተፉ የተደረገው። ውጤቱ ደግሞ በሌላ በየትም ቦታ ቢደረግ ሊገኝ የማይችል ነው የሆነው። በእርግጥ ይህ ብዙ ገንዘብ የሚጠይቅ ምርመራ መሆኑ ይታወቃል። በተለይ እንደ ኢትዮጵያ ባሉ ሀገራት እንዲህ ያለውን መመርመሪያ መሳሪያ በየሀክም ቤቱ ማግኘት የሚቻል አይሆንም። ግን ደግሞ ቅድመ ምርመራውን ማድረጉ ዛሬ በየጊዜው የሰዎችን ህይወት እንደ ዋዛ ከሚቀጥፈው የጡት ካንሰር ከሚያስከትለው ጉዳት ራስን የመከላከያው ዋነኛ መንገድ መሆኑ አያጠያይቅም። ከዚህ ቀደም በዚሁ ዝግጅታችን ያነጋገር ናቸው በአዲስ አበባ የጥቁር አንበሳ ሐኪም ቤት የጨረር ህክምና ኃላፊ ዶክተር ወንድማገኝ ጥግነ የማሞግራፊ ምርመራ የማግኘት እድሉ ባይኖርም እያንዳንዷ ሴት በየቤቷ በየግሏ ልታደርገው የምትችለው እንዳላት ነግረውናል። ምንድን ነው ማድረግ ያለባት? ለምሳሌ በየወሩ ከወር አበባዋ ከአንድ ሳምንት በኋላ ጡቷ ትንሽ ሪላክስ ሲያደርግ አምስት እና አስር ደቂቃ የሚወስዱ ምርመራዎችን ማካሄድ ይኖርባታል። መስታወት ነገር ፊት ለፊት ቆማ ጡቷን በማየት ሼፑ የተለያየ ነገር አለ ወይ፣ የጡቷ ጫፋ ወደ ውስጥ ገብታለች ወይ፣ የመቅላት ወይም ደግሞ የመቁሰል ነገር አለ ወይ፣ የተለየ የማበጥ ነገር አለ ወይ የሚለውን ታያለች። ከዚያ በኋላ በቀኝ እጇ ግራዋን በግራ እጇ ደግሞ ቀኟን። ጡቷን እንደ ሰርክልም ወይም በዚህ ግዛግም ሌላ የሆነ ያበጠ ነገር አለ ወይ የሚለውን ብብቷ ስር ሳይቀር ታሽና ለየት ያለ ነገር ካገኘች ወደ ቅርብ ያለው ሐኪም ማማከር ያስፈልጋል። የጡት ካንሰር የሴቶች ችግር ብቻ ነው ብለው ያስቡ ከሆነ ተሳስተዋል። እንደ ሴቶቹ አይሁን እንጂ ወንዶችም ለዚህ ሊጋለጡ እንደሚችሉ በተለያዩ ጊዜያት የወጡ መረጃዎችና የሕክምናው ባለሙያዎች ይናገራሉ። ኢትዮጵያ ውስጥ ስላለው ዶክተር ወንድማገኝ እንዲህ ብለውን ነበር። በሌላው ሀገር ሪፈር ስናደርግ አንድ ፐርሰንት ነው ከጠቅላላ የካንሰር በሽተኞች የወንዱ ቁጥር ኢትዮጵያ ውስጥ ግን፣ ምክንያቱም አሁንም ይሄ ነው ብንልን አናውቀውም፣ ግን አምስት ነጥብ አምስት እስከ ስድስት ፐርሰንት የሆኑት ወንዶች የጡት ካንሰር ተጠቂዎች አሉ። ያንድን ሴት ለጡት ካንሰር የመጋለጥ እድል ከፍ የሚያደርገው ምን ይሆን? ዶክተር ወንድማገኝ ጥግነህ ሰዎች ሊያስተውሉት የሚገባ ያሉትን የመጋለጥ እድል ዘርዝረዋል። ሴት በመሆኗ ከወንዶቹ የበለጠ ቻንስ አላት። አንድ ጡት ካንሰር የመያዙ በተለይ ከሰላሳ አምስት አባብ በላይ ሆና የምትወልድ ከሆነ የመጀመሪያ እርግዝናዋ ሪስክ ግሩፕ ውስጥ አለች ማለት ነው። ሶስተኛ ከዚህ በፊት የቀኝ ጡት ካንሰር ከተያዘች የግራ ጡቱን የመያዝ እንደገና እድሉ ሰፊ ነው። እህቶቿ ወይም ወንድሞቿ ወይም እናቷ ወይም አባቷ ካንሰር የያዛት ከሆነ እሷም ሪስክ ግሩፕ ናት። ከዚህ በፊት በሕፃንነቷ በተለያዩ በሽታዎች ደረት ላይ የምንሰጠው ጨረር ሕክምና አለ እሱ ነገር ካላት ክብደቷ ከፍ ያለ ነገር ከሆነ ወይም ደግሞ የወር አበባዋ ከአስራ ሁለት ዓመት በፊት ነገር ካየች የማረጥ እድሜዋ ከሀምሳ አምስት አመት በላይ ነገር ከቆየ በሽታው የመያዝ እድሉ ሰፊ ስለሆነ እሷ የተለየ ሌሎች ምርመራዎች እነ ማሞግራም፣ አልትራሳውንድ ምናምን የሚባሉ ነገሮች ሁሉ ሊያስፈልጋት ይችላል። በየዓመቱ ጥቅምት ወር ላይ ሰዎች የጡት ካንሰርን ለመከላከል ሊያደርጉ የሚገባቸውን ቅድመ ጥንቃቄ አስመልክቶ በተለያዩ ሀገራት የማስተማሪያ እና ማስገንዘቢያ መድረኮችን ማዘጋጀት የተለመደ ነው። ኢትዮጵያ ውስጥም ላለፉት ጥቂት የማይባሉ ዓመታት ይህ እንቅስቃሴ በየዓመቱ ሲደረግ ታይቷል። እኛም በዚሁ ዝግጅት መዘገባችን ይታወስ ይሆናል። ዘንድሮ ግን ከዚህ ቀደም በአደባባይ ይደረጉ የነበሩት ስለጡት ካንሰር ግንዛቤ ማስጨበጫ እንቅስቃሴዎች በወቅቱ የሀገሪቱ ሁኔታ ተገተው በመገናኛ ብዙኃን ዝግጅቶች ብቻ እንዲሸፈን መወሰኑን ለመረዳት ችለናል። የማቴዎስ ወንዱ የኢትዮጵያ ካንሰር ማህበረሰብ የቦርድ ሰብሳቢ ዶክተር የትናየት አበበ ስለ ዘንድሮ ዝግጅት እንዲህ ይላሉ። ያለፈው አመትም ጀምረን ቀዳማዊት እመቤት ቢሮና ፌዴራል ጤና ጥበቃ ሚኒስቴር ጋራ በመሆን ሶስት በካንሰር ላይ የሚሰሩ ድርጅቶች አለን። አብረን ሆነን ነው ይሄንን የምናዘጋጀው። በተለየ መልኩ ነው ዘንድሮ የምናደርገው። የእግር ጉዞ የለንም። በሚዲያ ላይ ነው አሁን እንግዲህ ልንሰራ የፈለግ ነው። ሬዲዮ ላይ ይኖረናል፣ የተለያዩ መልእክቶች። ግን ዋናው እንትናችን የዘንድሮ የጡት ካንሰር በሽታን መከላከል የሁላችንም ኃላፊነት ነው በማለት ነው። ይሄ የሴቶች ብቻ ሳይሆን ወንዶችም ጭምር ኃላፊነት አለባቸው ለማለት ነው። ከዛ ደግሞ እንደገና ጡቶን በመፈተሽ እና በመዳሰስ የጡት ካንሰር በሽታን በጊዜው ይታደጉ በሚል መልእክት ነው ዘንድሮ የምናስተላልፈው እና ትንሽ ለየት ያለ ነው ማለት ነው። ዘንድሮ በቴሌቪዥን ላይ ፕሮግራም ይኖረናል። የጤና ጥበቃ ሚኒስቴር ፕሮግራም አለው በሳምንት አንድ ቀን እዛ ላይ በዚህ ላይ ያሉ አዋቂ ሐኪሞች ስለዛ አስተምረው ጥያቄ ያለው ሰው ካለ ደግሞ ጥያቄ እንዲጠይቅ እንደገና ደግሞ በሬዲዮ ላይ በድፍን ኢትዮጵያም እንዲተላለፍ ፕሮግራሞች አሉ። የዚህ አመቱን ዝግጅታችሁን ወደ ሚዲያ እንድትለውጡ ያደረጋችሁ የሰሞኑ የአስቸኳይ ጊዜ አዋጅ ነው ወይስ ምንድን ነው? ሰልፉን በተመለከተ አንዱ እሱ ነው። ዝግጅቶች አሁን በተለያየ ጊዜ የእግር ጉዞዎች ተደርገዋል። ፕሮግራሞችም ይሰራሉ። ምን ያህል ሰው ግንዛቤ አግኝቷል ማለት ይቻላል? ያደርጋል ምክንያቱም ይመጣሉ በየሀኪም ቤቱ ይሄዳሉ። በየቦታው ይሄዳሉ። እኛም ጋር ብዙ ጊዜ እንደዚህ አይነት ነገር ሲሰሙ ይደውላሉ። የት እንሂድ እንዴት እናድርግ ይላሉ። እኛም እንመራቸዋለን። በየጤና ጣቢያውም ደግሞ እንደዚህ አይነት ነገር እየተጀመረ ነው። ሄደው ቅድመ ምርመራን ማድረግ ደህና ነኝ የሚለው በጤና ጣቢያዎችም ላይ እየተጀመረ ነው ያለው። ስለዚህ ሆስፒታል ብቻ መሄድ አይጠበቅበትም። አንድ ሰው አካባቢው ያለ ጤና ጣቢያ ሄዶ መታየት ይችላል። ሰው ለመመርመር አሁን ራሱ ፈልጎ ይሄዳል ሳይታመም ማለት ነው። እንደሱ አይነት አቅጣጫ እየተጀመረ ነው ያለው እየሄደ ነው አሁን። ብታዘጋጇቸው የፈለጋችኋቸው ወይም የምታዘጋጇቸው ፕሮግራሞች ምን ምንን ያካትታሉ? እንግዲህ ራስን እንዴት መመርመር እንደሚያስፈልግ ካንሰር ሲባል ደግሞ ይገላል የሚባለውን ነገር እንዳይፈሩት፣ መጀመሪያ ቀድሞ ከተሄደ ብዙ አማራጮች እንዳሉት በተለይ በተለይ ቅድመ ምርመራ ከተደረገ ይሄኛው በተለያየ ድርጅቶች በጡት ካንሰር ብቻ ሳይሆን በተለይ በማህጸን ጫፍ ካንሰር በሚባለው ሰርቫይካል ካንሰር በጣም ብዙ ድፍን ኢትዮጵያ ውስጥ እየተሰራ ነው ያለው በጤና ጣቢያ በኩል በተለያዩ ድርጅቶች። እሱ ትልቅ ውጤትን እያሳየ ነው ያለው። የሕክምና ባለሙያዎች እንደሚሉት ለጡት ካንሰርም ሆነ ለሌሎች የካንሰር የጤና እክሎች ከመታመም አስቀድሞ የካንሰር ቅድመ ምርመራ ማድረግ እጅግ አስፈላጊ ነው። እነሱ እንደሚሉትም ማንኛውም አይነት ህብጠት ወይም ቲዩመር በትንሽም ሆነ በተወሰነ አካባቢ ብቻ ባለበት ወቅት ማከሙ ይቀላል፣ የመዳን እድሉም ከፍተኛ ይሆናል። አመጋገብ ላይ ጥንቃቄ ማድረግ፣ ክብደትን መቆጣጠር፣ የአካል እንቅስቃሴ ማድረግ በተቻለ መጠን ካሰቡበት ብዙዎች ሊያደርጉት የሚችሉት ቀላሉ ካንሰርን መከላከያና ጤንነት የመጠበቂያው መንገድ ነው። እያንዳንዱ ሰው በየግሉ በዚህ ረገድ የሚችለውን በማድረግ በጡት ካንሰር ሰበብ የሚቀጠፈውን ህይወት ቁጥር መቀነስ እንደሚቻል በማሳሰብ ለእለቱ ያልነውን በዚሁ እናብቃ። ማብራሪያ በመስጠት የተባበሩንን በእናንተ በአድማጮቻችን ስም እናመሰግናለን። አድማጮች፣ አስተያየት ጥቆማችሁ አይለየን። ሸዋየ ለገሰነኝ። ሰላም ሁኑ።